ጥያቄ ስድስት አላህ በዋለልን ጸጋዎች በተመለከተ ግዴታችን ምንድን ነው እንዴትስ ነው ተገቢውን ምስጋና የምናደርሰው መልስ ያለብን ግዴታ እርሱ ብቸኛ ጸጋ የሚውል በመሆኑ እርሱን በአንደበት ማመስገንና ማወደስ እነዚህን ጸጋዎች ደግሞ አላህ በሚታመጽበት ሳይሆን እርሱን በሚያስደስት ሁኔታ ማዋል ነው